የዲደብሊው ዜና ጤና ይስጥልኝ አድማጮች። በቅድሚያ አርዕስተ ዜናውን እንሆ። በኦሮሚያ ክልል ምስራቅ ወለጋ ዞን ባለፉት ሁለት ሳምንታት ብቻ 17 ንጹሃን ዜጎች በታጣቂዎች መገደላቸውን እናት ፓርቲ አስታወቀ። ለጥቃቱ ተጎጂዎች የኦሮሞ ነጻነት ሰራዊት ወይም በተለምዶ ኦነግ ሸኔ የሚባለውን ቡድን ተጠያቂ ያደርጋሉ። የሲዳማ ክልል ጠቅላይ ፍርድ ቤት የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋይ ቱኬን በነጻ አሰናበተ። ዲሞክራቲክ ሪፐብሊክ ኮንጎና ሩዋንዳ በሚመጣው ሳምንት በምስራቅ ኮንጎ ያለውን ጦርነት ለማስቆም ያለመ የሰላም ስምምነት ሊፈራረሙ ነው። ኢራን በእስራኤል ለፈጸመቻቸው የሚሳይል ጥቃቶች የእስራኤል መንግስት የአጸፋ እርምጃ እንደሚወስድ አስታወቀ። ይህ በእንዲህ እንዳለ ዩናይትድ ስቴትስ እስራኤል በኢራን ላይ የጀመረችውን ዘመቻ ትቀላቀል ይሆናል የሚል ስጋት አለ። የሩሲያው ፕሬዚዳንት ቭላድሚር ፑቲን ጀርመን ለዩክሬን ታውረስ የተባለውን ተወንጫፊ ሚሳይል እንዳትሰጥ አስጠነቀቁ። ጀርመን ይህንን የምታደርግ ከሆነ ፑቲን እንዳሉት በጦርነቱ ቀጥተኛ ተሳታፊ ትሆናለች። ዜናው በዝርዝር በኦሮሚያ ክልል ምስራቅ ወለጋ ዞን ጉቶ ጊዳና ሲቡ ስሬ ወረዳዎች ባለፉት ሁለት ሳምንታት ብቻ 17 ንጹሃን ዜጎች በታጣቂዎች መገደላቸውን እናት ፓርቲ አስታወቀ። ፓርቲው መረጃዎቹን ከአካባቢው ተጎጆዎችና ና ማህበረሰብ ማሰባሰቡን የተናገሩት የፓርቲው የውጭ ግንኙነት ኃላፊ አቶ ጌትነት ወርቁ ከሁለት ሳምንታት በፊት አምስት ንጹሃን ሰዎች ተገድለው አራቱ ታፍነው የተወሰዱ ሲሆን በዚህ ሳምንት መጀመሪያ ሰኞ ደግሞ ዘጠኝ ሰዎች መገደላቸውን ለዶይቼ ቬለ ተናግረዋል። ጋት፣ አስራ ሁለት ሰዓት አካባቢ ነው የጀመረው። እንግዲህ እስከ ቀኑ ሰባት ሰዓት ስምንት ሰዓት አካባቢ ድረስ ቀጥሏል። ግድያ ና አፈነው ወደ ዘጠኝ ሰዎች ተገድለዋል። ሚሊዮን የሚቆጠር ንብረት ተዘርፏል። ከየቤቱ ና ከየተቋማቱ። ጥቃቶቹ የደረሱት በጉቶ ጊዳ ወረዳ ጃርቶ ቶሌራ ፈይሳ አርጆ ሎኮ ሉጎ እና ወጤ ቀበሌዎች እንዲሁም በሲቡ ስሬ ወረዳ በተለይ ደንገጆ ጉዮ ቀበሌ ጥቃቶቹ መፈጸማቸውን ከአካባቢው ተጎጂዎች መረዳቱንም ፓርቲው አስታውቋል። ጥቃቱን ያደረሰው የኦሮሞ ነጻነት ሰራዊት ወይም በተለምዶ ኦነግ ሸኔ የሚባለው ቡድን እንደሆነ መረጃ ከተጎጂዎች ማግኘቱን የገለጸው እናት ፓርቲ ጥቃት ፈጻሚዎቹ ከባድ የርቀት የጦር መሳሪያዎችን መጠቀማቸውንም ነው ያመለከተው። አቶ ጌትነት ዜጎች ከስጋት ነጻ ሆነው ኑሯቸውን እንዲኖሩ መንግስት በቂ የጸጥታ አካላትን ወደ ስፍራው በመላክ አስፈላጊውን ጥበቃ እንዲያደርግላቸውም ፓርቲያቸው መጠየቁን ለዶችቨለ ተናግሯል። በጉዳዩ ላይ ዶቼ ቬለ ከምስራቅ ወለጋ ጸጥታና አስተዳደር አካላት ማረጋገጫ ለመጠየቅ ያደረገው ጥረት ስልካቸው ባለመነሳቱ አለመሳካቱን ስዩም ጌቱ ከአዲስ አበባ ዘግቧል። የሲዳማ ክልል ጠቅላይ ፍርድ ቤት የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬን በነፃ አሰናበተ። ፍርድ ቤቱ ዛሬ በዋለው ችሎት ውሳኔውን ያሳለፈው ቀደም ሲል የበታች ፍርድ ቤት አሳልፎባቸው የነበረውን የ13 ዓመት ጽኑ እስራት ውሳኔ በመሻር ነው። ስልጣን አላግባብ ተገልግሏል፣ ከ97 ሚሊዮን ብር በላይ የመንግስትና የህዝብ ገንዘብ እንዲባክን አድርጓል በሚል መጋቢት አምስት ቀን 2017 ዓ.ም የሐዋሳ ከተማ ከፍተኛ ፍርድ ቤት በዋለው ችሎት ነበረ በ13 ዓመት ጽኑ እስራትና 21 ሺህ ብር እንዲቀጡ ያሳለፈው ውሳኔውን በመቃወም ለክልሉ ጠቅላይ ፍርድ ቤት ይግባኝ ብለው ሲከራከሩ መቆየታቸውን የጠቀሱት ጠበቃቸው መለሰ ፍንጤ ጠቅላይ ፍርድ ቤቱ በሁለቱም መዝግቦች የቀረቡትን የፍርድ ውሳኔዎች ውድቅ በማድረግ በነጻ ማሰናበቱን ለዶችቨለ ገልጸዋል። ከዚህ በፊት በ13 ዓመት እንዲቀጣ ተብሎ ተወስኖ ነበር፣ እሱን በመሻር ነው። በመጨረሻ በሁለት ክሶች ነው ጠቅላይ ፍርድ ቤት ላይ እየተከራከረ የቆየው። በዛሬው ቀን ነጻ ተብለዋል በሁለቱም ክስ። የህዋሳ ከተማን ለሶስት ዓመታት በከንቲባነት ያገለግሉት ረዳት ፕሮፌሰር ጸጋዬ ቱኬ ክስ የተመሰረተባቸው በጥቅምት ወር 2015 ነበረ። ዲሞክራቲክ ሪፐብሊክ ኮንጎና ሩዋንዳ የሰላም ስምምነት ሊፈራረሙ ነው። እንደ የሁለቱ ሀገሮችና የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መግለጫ ከሆነ ሁለቱ ሀገራት የሚመጣው ሳምንት ሰኔ 20 ቀን 2017 ዓ ም ዋሽንግተን ላይ የሰላም ስምምነቱን ይፈራረማሉ። ስምምነቱ በምስራቅ ኮንጎ ያለውን ጦርነት ለማስቆም ያለመ ነው። የስምምነቱ ረቂቅ የክልል ማስከበር ድንጋጌ፣ ትጥቅ ማስፈታትና መንግስታዊ ያልሆኑ የታጠቁ ቡድኖችን ሁኔታን እንደሚያካትት አሶሺየትድ ፕሬስ ዘግቧል። ምስራቅ ኮንጎ የሚንቀሳቀሰው ኤም 23 የተባለው አማጺ ቡድንን ሩዋንዳ ትደግፋለች ስትል ኮንጎ በተደጋጋሚ ትከሳለች። ሩዋንዳ ደግሞ ወቀሳውን አስተባብላለች። በካታር የተካሄደውን ውይይት ጨምሮ ሁለቱ ሀገራት ቀደም ሲል የሰላም ድርድሮች ያደረጉ ሲሆን ከስምምነት ላይ ግን አልደረሱም ነበረ። በዲሞክራቲክ ሪፐብሊክ ኮንጎ ግጭት ከ7 ሚሊዮን በላይ ሰዎች እንደተፈናቀሉ ይነገራል። አድማጮች የምትከታተሉት ከዶችቨላ የሚተላለፈውን የዓለም ዜና ነው። ኢራን በእስራኤል ለፈጸመቻቸው የሚሳኤል ጥቃቶች የእስራኤል መንግስት የአጸፋ እርምጃ እንደሚወስድ አስታወቀም። የእስራኤል መከላከያ ሚኒስትር እስራኤል ካትስ የዛሬ ዛቻም በኢራን መንፈሳዊ መሪ አያቶላህ አሊ ሀሚኒ ላይ ያነጣጠረ ነው። ዛሬ ደቡብ እስራኤል ውስጥ የሚገኝ አንድ ትልቅ ሆስፒታል በኢራን ሚሳይል መመታቱ ተዘግቧል። ጥቃት ከደረሰበት ሶሮካ የተባለው ይኸው ሆስፒታል ዛሬ ጥቁር ጭስ ወደ ሰማይ ሲወጣ የሚያሳዩ ምስሎችን የእስራኤል መገናኛ ብዙሃን አሳይቷል። አዣንስ ፍራንስ ፕሬስ እንደዘግበው በጥቃቱ አርባ ሰዎች ተጎድተዋል፣ በህንፃውም ላይ ከፍተኛ ጉዳት ደርሷል። እንዲሁ ዛሬ ከኢራን በተተኮሱ ሀያ ሚሳይሎች በአንዱ ቴል አቪቭ ውስጥ የሚገኝ አንድ የመኖሪያ ህንፃ መመታቱ ተዘግቧል። ሶስት በብርቱ ሁኔታ የቆሰሉን ጨምሮ በጠቅላላው ሀያ አምስት ሰዎች መጎዳታቸውን የእስራኤል ጤና ሚኒስቴር አስታውቋል። እንደ ታስሚን የተሰኘው የኢራን የዜና ኤጀንሲ ከሆነ ግን የጥቃቱ ኢላማ ያደረገው የወታደራዊ ቦታን እንጂ ሆስፒታልን አልነበረም። እስራኤል እንዲሁ ዛሬ በኢራን የኒውክሌር ተቋም ላይ ጥቃት መሰንዘሯ ተዘግቧል። ይህ በእንዲህ እንዳለ ዩናይትድ ስቴትስ እስራኤል በኢራን ላይ የጀመረችውን ዘመቻ ትቀላቀል ይሆናል የሚል ስጋት አለ። ፕሬዚዳንት ትራምፕ በጦርነት ወቅት ነገሮች ስለሚቀያየሩ የመጨረሻውን ውሳኔ ጊዜው ከመድረሱ አንድ ሰከንድ በፊት ወስዳለሁ ብለዋል። የሀገሪቱ መገናኛ ብዙኃን እንደዘገቡት ትራምፕ ለአማካሪዎቻቸው የጥቃት እቅዶችን በመርህ ደረጃ እንዳጸደቁ፣ ነገር ግን ትንሽ መጠበቅ እንደሚፈልጉ ነግሯቸዋል። በእስራኤልና በኢራን መካከል በሚደረገው ጦርነት ዩናይትድ ስቴትስ ከወታደራዊ ጣልቃ ገብነት እንድትቆጠብ ሩሲያ አስጠንቅቃለች። በሌላ ዜና ለእስራኤል ሲሰልሉና የሀገሪቱን ስም ለማጥፋት ሲንቀሳቀሱ ነበር ያለቻቸውን 24 ሰዎች ዛሬ ኢራን በቁጥጥር ስር መዋሏን የኢራን ፖሊስ አስታውቋል። በእስራኤልና ኢራን መካከል ለአንድ ሳምንት ያህል የዘለቀውን ብርቱ ውጊያ ተከትሎ አንዳንድ ሀገራት ዜጎቻቸውን ከሁለቱ ሀገራት ማስወጣታቸውን ቀጥሏል። ጀርመን በዮርዳኖስ በኩል ከእስራኤል የመለሰቻቸው 171 ዜጎች ትናንት ማምሻውን ጀርመን የገቡ ሲሆን በልዩ የንግድ አይሮፕላን ዜጎችን የመመለስ ተልእኮ ዛሬም እንደሚቀጥል የሀገሪቱ ውጭ ጉዳይ ሚኒስቴር አስታውቋል። የጀርመን ትልቁ አየር መንገድ ሉፍታንሳ ከግንቦት ወር አንስቶ ለደህንነት ሲባል ወደ እስራኤል የሚደረገውን በረራ አቋርጧል። በክልሉ ያለው ሁኔታ ተባብሶ ስለቀጠለም እስከ ነሐሴ መጨረሻ ድረስ ወደ ቴላቪቭ በረራ እንደማይኖር አስታውቋል። የቻይና የውጭ ጉዳይ ሚኒስቴር በበኩሉ ዛሬ ይፋ እንዳደረገው 1600 ያህል ዜጎቹን ከእስራኤል መልሷል። የኢንዶኔዥያ መንግስትም እንዲሁ ዜጎቹን ከኢራን እንደሚያስወጣ ዛሬ አስታውቋል። አብዛኞቹ ተማሪዎች የሆኑ ወደ 386 የሚጠጉ ኢንዶኔዥያን በኢራን እንደሚገኙ የገለጸው የአገሪቱ የውጭ ጉዳይ ሚኒስቴር በአሁኑ ሰዓት 194 የሚጠጉ ኢንዶኔዥያውያን በእስራኤል እንደሚገኙ ይፋ አድርጓል። ፖላንድ ዜጎቿ ከእስራኤል በመኪና ወደ ዮርዳኖስ የሚገቡበትን መንገድ ማመቻቸቷን አስታውቃለች። አውስትራሊያ 1500 የሚጠጉ ዜጎቿን ከኢራን ከ1200 በላይ ዜጎቿን ደግሞ ከእስራኤል ማስወጣት ጀምራለች። የሩሲያው ፕሬዝደንት ቭላድሚር ፑቲን ጀርመን ለዩክሬን ታውረስ የተባለውን ተወንጫፊ ሚሳኤል እንዳትሰጥ አስጠነቀቁ። ጀርመን ይህንን የምታደርግ ከሆነ ፑቲን እንዳሉት በጦርነቱ ቀጥተኛ ተሳታፊ ትሆናለች። ታውረስን ለማስወንጨፍ ዩክሬን የምዕራባውያን የሳተላይት መረጃዎች ያስፈልጓታል ያሉት ፑቲን ከዚህም በተጨማሪ ኢላማ ለማድረግ የጀርመን ወታደሮች እገዛን ተሻለች ብሏል። ስለሆነም ተወንጫፊዎች ወደ ሩሲያ የሚያነጣጥሩ ከሆነ የጀርመን ወታደሮች የሩሲያን ግዛት እያጠቁ ነው ማለት ነው ብለዋል ፑቲን። አሁን ዝርዝር ውስጥ መግባት አልፈልግም፣ ግን በእርግጠኝነት ይህ በግንኙነታችን ላይ በጣም ከባድ ጉዳት ያስከትላል። ይህንን ስል በእርጋታ ነው። በዚያ ላይ በጦርነት ሂደት ላይ ምንም ተጽዕኖ አያመጣም፣ ምክንያቱም የሩሲያ ጦር ኃይሎች በሁሉም አቅጣጫዎች ስልታዊ ጥቅም አላቸው። ማንም ምንም ቢል፣ ወታደሮቻችን ይብዛም ይነስም በየዕለቱ እየገፉ ይገኛሉ። ፑቲን ለዛሬ ሐሙስ አጥቢያ ለዓለም አቀፍ የዜና አውታሮች በሰጡት መግለጫ አክለው ከጀርመኑ መርሃዊ መንግስት ፍሬድሪሽ መርስ ጋር ለመወያየት ፈቃደኝነታቸውን ገልጸዋል። ታውረስ ሚሳኤል እስከ 480 ኪሎ ሜትር የመወንጨፍ አቅም ያለው ሚሳኤል ነው። ይህ ዶይቼ ቨለ ዲደብሊው ነው። አድማጮች አርዕስተ ዜናው በድጋሚ እንሆ። በኦሮሚያ ክልል ምስራቅ ወለጋ ዞን ባለፉት ሁለት ሳምንታት ብቻ 17 ንጹሃን ዜጎች በታጣቂዎች መገደላቸውን እናት ፓርቲ አስታወቀም። የሲዳማ ክልል ጠቅላይ ፍርድ ቤት ዛሬ የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኪን በነፃ አሰናበተ። ዲሞክራቲክ ሪፐብሊክ ኮንጎ እና ሩዋንዳ በሚመጣው ሳምንት በምስራቅ ኮንጎ ያለውን ጦርነት ለማስቆም ያለመ የሰላም ስምምነት ሊፈራረሙ ነው። ኢራን በእስራኤል ለፈጸመቻቸው የሚሳኤል ጥቃቶች የእስራኤል መንግስት ያጸፋ እርምጃ እንደሚወስድ አስታወቀ። ይህ በእንዲህ እንዳለ ዩናይትድ ስቴትስ እስራኤል በኢራን ላይ የጀመረችውን ዘመቻ ተቀላቀል ይሆናል የሚል ስጋት አለ። የሩሲያው ፕሬዝደንት ቭላዲሚር ፑቲን ጀርመን ለዩክሬን ታውረስ የተባለውን ተወንጫፊ ሚሳይል እንዳትሰጥ አስጠነቀቁ። ጀርመን ይህንን የምታደርግ ከሆነ ፑቲን እንዳሉት በጦርነቱ ቀጥተኛ ተሳታፊ ትሆናለች። ዜናው በዚሁ አበቃ።